A economia ወንዴ በኢትዮጵያ መንግስት የመኖሪያ ቤቶች ግንባታ መርሃ ግብር ተመዝግቦ ሲጠብቅ አስራ አምስት ዓመታት አለፉት። እንደ በርካታ የአዲስ አበባ ነዋሪዎች ሁሉ በ1997 ዓ ም በተጀመረው መርሃ ግብር ቤት አገኛለሁ የሚል ተስፋ ነበረው። ለባለ አንድ መኝታ ቤት የተመዘገበው ወጣት አስፈላጊውን ክፍያ ለማሟላት ሲቆጥብ ቢቆይም ያሰበው አልተሳካም። ዘጠና ሰባት ነው የተመዘገብኩት። ከዛ ሻሽለው 2005 ላይ ደግሞ በነባርና በአዲስ በሚል ምዝገባ ጀምረው ነበረ። ከዛ እኔ በነባር ተመዘገብኩት ጋር ነው የእኔ ባለ አንድ ነበረ እና በወር ደግሞ ቆጥቡ የተባልነው ሁለት መቶ ሰባ አራት ብር ነበረ። ቅድሚያ ይሰጣቸዋል ተብሎ ነበር ከሁለት ሺ አምስት በፊቶች የተመዘገቡት ከአዲሶች በፊት ለነባሮች ይሰጣል ተብሎ ነበር። እሱንም ስከታተል ነበረ። እስካሁን ድረስ ምንም የለም። እኔም የሆነ ሰዓት ላይ ተስፋ ቆረጥኩኝ። በቃ መቆጠቡንም አቆምኩ። ወደ አስራ አምስት ሺህ ብር ምናምን ቆጥቤ ነበር። ሰላሳ ሶስት ወር የቆጠበ ይደርሰዋል ብለው፣ ከዛ በታች የቆጠበ ደግሞ አይደርሰውም ብለው ነበረ የዛሬ ሶስት አመት አራት አመት አካባቢ ላይ ያን ያህልም ሰላሳ ውስጥ ሰላሳ አራት ወርም ከዛ ያለፈ ነበር የቆጠብኩት። አስራ ስድስት አመት ሊሆነ ከአንዴም ሁለት ጊዜ የተመዘገበው ወንዴ አሁን ተስፋ ቆርጦ የቆጠበውን ገንዘብ አውጥቶ ለሌላ ስራ ሊያውለው ከጫፍ ደርሷል። ቀደም ብሎ ተስፋ የቆረጡ ጓደኞቹ ለተመሳሳይ ዓላማ የጀመሩትን ቁጠባ ሲያቋርጡ ታዝቧል። ከእንዲህ አይነት ውሳኔ እንዲደርስ የሚገፋው የጠበቀው የመኖሪያ ቤት የውሃ ሽታ ሆኖ መቅረቱ ብቻ አይደለም። በወንድ አባባል ኑሮም ከጆዳፍ ነው ይደርሰኛል ብዬ ተስፋ ላረግም። በቃ አሁን ለወጣውን ዝንብ ለምን ከጆዳፍ የሆነ ኑሮ ላይ ወይም ቆጠበ ያው ለዳህ ተብሎ ደዳህ ፋሩ ሙሳዳ ምን ተስፋለ። ይህን ያለ አመት ጠብቀን ካልደረስን ታዳ ምን እንዳፋ። ስለዚህ መተው ነው በቃ ምን ተስፋለ። ጓደኞችንም ነግሬያቸዋለሁ። እንደውም አንድ ጓደኛ ያለ ሰውጡ ሰውታል። ወይዘሮ ወይንሸት እንደ ወንዴ ሁሉ አስራ አምስት አመታት ገደማ ጠብቀዋል። ጠብቀው ጠብቀው ያሰቡትን የመኖሪያ ቤት አላገኙም። እርግፍ አድርገው እንዳይተዉት ይጓጓሉ፣ ይሁኔ ብለው እንዳይጠብቁ፣ የሚሰሙት የሚታዘቡት በየዕለቱ ከሚኖረው የኑሮ ውድነት ተደማምሮ ተስፋ ያስቆርጣቸዋል። የአዲስ አበባዋ ወይዘሮ የጋራ መኖሪያ ቤቶች ግንባታ በ1997 ዓ ም ሲጀመር ተመዝግበው የነበረ ቢሆንም ከሰባት ዓመታት በፊት የ20/80 መርሃ ግብርን ተቀላቅለው ይቆጥባሉ። ሀያ ሰማንያ ነው የተመዘገብኩ ማለት ነው። ሀያ ሰማንያ የተመዘገብኩና ማለትም በቃ ያለውን ነገር ስታየው አልተዳረሰም ገና ነው። አንደኛ የኑሮ ውድነት አለ። ተከራይተ ነው የምትኖረው። ያ ያ ደግሞ ጫና እያደረገብን ግማሽ እንቆጥባለን፣ አንዴ እንቆጥባለን። ከስድስት ሶስት አራት ወር በኋላ ደግሞ እንቆጥባለን። ተስፋ የለም እንዳንወጣም ደግሞ ሰሩታል። ደሞ የተሻለ ነገር ይመጣል ብለን እንዳሰብን ነው። በላይ ባለ ሁለት መኝታ ነው የተመዘገብኩት። አሁን በቃ ትንሽ ነው የቆጠብኩት። አስራ አንድ ሺህ ብር ለቆጥብ ያለው ስራ እናንተም ጫና ስለገዛብኝ እየቆየ እየቆየ ነው የምቆጥበው። በቃ አሁን በቁጠብ የነበረብን እኛ የሌላ ቁጠባ በመስራት ቤት ቁጠባለን። ያንን ተስፋ በማድረግ ነው ቢደር እስኪ አይ ብዬ ማለት ነው እነሱ የሚሉት እስከ አስራ ዘጠኝ ሺህ ብር የቆጠበ ምናምን ይሉ ነበር ባለፈው። አሁን ደግሞ አዲስ መስፈርት ሊወጣ ይችላል። እኛ መስፈርታቸውን አ በየጊዜ መንግስት አቋም ስለሚቀያየር መስፈርቱ ሊቀየር ይችላል። እኛ ግን በመስሪያ ቤታችን የራሳችን ቁጠባ ስላለ እጣው ቢወጣና እግዚአብሔር ቢረዳን ከዛ ውስጥ ወደዛ አርገን ቅድመ ክፍያውን ለመክፈል ነው ሀሳባችን። የኢትዮጵያ መንግስት የጋራ መኖሪያ ቤቶች ግንባታን አርከበ እቁባይ የአዲስ አበባ ከተማ ከንቲባ ሳሉ ሲጀምር ውጥኑ ሰፊና ግዙፍ ነበር። መንግስት ለመርሃ ግብሩ ያዘጋጀው ሰነድ እንደሚያሳየው በወቅቱ አራት ሚሊዮን ከሚገመተው የዋና ከተማዋ ነዋሪ ሶስት ሚሊዮን የሚሆነው በተፋፈጉ መዋቅራቸው በወዳደቀ ንጽህናው የተጠበቀ የመጠጥ ውሃና የፍሳሽ ማስወገጃን የመሳሰሉ መሰረታዊ ግልጋሎቶች ባልተሟሉላቸው መኖሪያ ቤቶች ይኖሩ ነበር። ይኸው ሰነድ እንደሚያሳየው ከአዲስ አበባ መኖሪያ ቤቶች 85 በመቶ መፍረስ አሊያም መታደስ የሚገባቸው ናቸው። በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሐምሌ 10 ቀን 1996 ዓ ም ተመርቀው በይፋ ለከተማዋ ነዋሪዎች የተላለፉት የቦሌ ገርጂ 700 የጋራ መኖሪያ ቤቶች ለአዲስ አበባዎች ተስፋ የፈነጠቁ ነበሩ። በወቅቱ አዲስ አበባ ለነዋሪዎቿ ከሚያስፈልጓት የመኖሪያ ቤቶች 300 ሺህ ይጎላታል። በየዓመቱም ተጨማሪ 60 ሺህ የመኖሪያ ቤቶች ያስፈልጓታል። ይህ እንግዲህ የዛሬ 15 ዓመት በነበረው የኢትዮጵያ መንግስት ጥናት መሠረት መሆኑ ነው። የአዲስ አበባ ከተማ የህዝብ ብዛት የመኖሪያ ቤት ፍላጎትና ኢኮኖሚያዊና ፖለቲካዊ ሁኔታ ባለፉት 15 ዓመታት ብዙ ተቀይሯል። በወቅቱ ተመዝግበው 15 ዓመታት መኖሪያ ቤት የጠበቁት ወይዘሮ ወይንሸት ግን በሂደት የታዘቡት ተስፋቸውን ነጥቋቸዋል። ሰዎች በጣም የሚፈልጉትን ሰው ነው የሚያስጠላ። የሚወጣውም በብዛቱ ፖለቲካ ውስጥ ያሉ ሰዎች ናቸው። ጣም ሚደርሳቸው ራሱ የበፊቱ ማለት ነው እና የበፊቱ በጣም የከበደ ነው ሰው አሁንም ደግሞ በአዲሱ በአዲሱ አሁን የመጣው የዶክተር አብይ መንግስት ለውጥ ከመጣ በኋላ ምንም ነገር የለም። ቦታ የተባለ የተባለያው ነገሮች ብዙ ነገሮች ፖለቲካ ችግር ስላለ ምንም የተሻለ ነገር እንደማይመጣ ስለምናት እኛ በአሁኑ ሁለት አመትም ጭራሽ ብዙም አልቆጠም ነው አሁን ትንሽ ስላለ ፋይናችን አለ። የኢትዮጵያ መንግስት የመኖሪያ ቤቶች ግንባታ መርሃ ግብር የነዋሪዎችን ችግር ከመቅረፍ ባሻገር የስራ እድሎችን በመፍጠር ለድህነት ቅነሳ ሁነኛ መሳሪያ ሊሆን ይችላል ተብሎ ተስፋ ተጥሎበት ነበር። በመንግስት እቅድ መሰረት ይኸው መርሃ ግብር የቁጠባ ባህልን ለማዳበር የከተማዋን ጭርንቁስ የመኖሪያ መንደሮች ይዞታ ለማሻሻል፣ ብሎም ለመሬት አጠቃቀም ስርዓት ለማበጀት ሁነኛ መላ ነው። ይሁንና የታቀደው በርካታ ፈተናዎች ገጥመውታል። ከዚህ ቀደም በአዲስ አበባ ከተማ አስተዳደር የቤቶች ኤጀንሲ የፖሊሲ ትንተና ባለሙያ የነበሩት ወይዘሮ አዜብ ቀለመ ወርቅ ለበርካታ ዓመታት የተጠራቀመውንና በየዓመቱ የሚጨምረውን የመኖሪያ ቤቶች ፍላጎት መፍታት በመንግስት አቅም ብቻ የሚሞከር እንዳልሆነ ይናገራሉ የኢኮኖሚ ባለሙያዋ እንደሚሉት እቅዱ የገንዘብ የሰለጠነ የሰው ኃይል እና የእውቀት ችግሮች አሉበት አሁን ያለውን የህዝብ ብዛት ቁጥር መጨመር ብቻ ሳይሆን የቤት ፍላጎት የተጠራቀመ የረዥም ዓመታት የተጠራቀመ የቤት ፍላጎት አለ ያን የቤት ፍላጎት ከሰላሳ አርባ አመት ጀምሮ የመጡ እየተጠራቀሙ እየተጠራቀመ የመጣ ባክሎግ አለ عملاً وانیستم. این کلاگو یه لیست داره ገንዘብ ያስፈልጋል። በየአመቱ የሚገነቡ ቤቶች ዋጋ ወይም ወጪ ለመሸፈል የሚያስችል የገንዘብ አቅም እንደ አንድ ማዘጋጃ ቤት ሌሎች አገልግሎቶችን ለመስጠት ስላት ይሄን የመሰረተ ልማት የቤትም ይሁን የመንገድም ይሁን ሌሎች የመሰረተ ልማቶችን ለመገንባት የሚያስችለው ወይም አገልግሎትን ለማቅረብ የሚያስችለው ተመጣጣኝ የሆነ የገቢ መጠን መኖር አለበት። አንድ። ሁለተኛ የሰው ኃይል ነው። ልምድ ያለው በዚህ ዘርፍ ልምድ ያለው የሰው ኃይል ያስፈልጋል። ሶስተኛው ቴክኖሎጂ በአጭር ጊዜ አንደኛ በብሎኬት ብቻ ሳይሆን ከሌሎች ሀገሮች ልምድ ተነስተን በአጭር ጊዜ ቤትን መገንባት እና በትንሽ ወጪ መገንባት የሚያስችል የቴክኖሎጂ ወይም የስራ ልምዶችን ያስፈልገናል። ይሄ ደግሞ በመጽ ብቻ የሚሰራ ተግባር ነው ብዬ አላምን። ሌሎች አካላቶችንም በዚህ ስራ መግባት አለባቸው። የአዲስ አበባ ከተማ አስተዳደር ባለፈው ሳምንት በሀያ ሰማንያ እና አርባ ስልሳ መርሃ ግብሮች ተመዝግበው የመኖሪያ ቤት ለማግኘት የሚጠባበቁ የከተማዋ ነዋሪዎች አቅሙ ካላቸው በማህበር ተደራጅተው የጋራ ቤት እንዲገነቡ አማራጭ የመፍትሔ ውሳኔ ማስተላለፉን አስታውቋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ሰናይት ዳምጠው አቅሙና ፍላጎቱ ያላቸው ነዋሪዎች በማህበር ተደራጅተው ከቀረቡ መንግስት መሬት በነፃ እንደሚያቀርብ፣ የባንክ ብድርም እንደሚያመቻች ተናግረዋል። መንግስት በሚያገኘው የብድር ቦንድ ውስን በመሆኑ ውስን የሆኑ ቤቶችን ገንብቶ እጣ አውጥቶ መጠበቅ አልፈልግም ወይም ደግሞ በእኔ ገንዘብ መስራት እችላለሁ ካለ እድሉን ለመስጠት ቅድሚያ ለመስጠት የተዘጋጀ ሞዳሊቲ ነው። አሰራሩ የሚሆነው አንደኛ የባንክ ብድር እንዲመቻች ይደረጋል። መሬት በነፃ ነው እንዲቀርብ የሚደረገው። የኢንፍራስትራክቸር እስከ ፕሮጀክቱ ድረስ የሚቀርበው በመንግስት ነው፣ የውሃ የመንገድ አቅርቦት የሚደረገው። ይህ ሁሉ እንደተጠበቀ ሆኖ ግንባታው መንግስት ካከናወነ በኋላ እጣ አውጥቶ የማስተላለፍ ስራ ከዛ በኋላ አንድ ብሎክ ላይ ያሉ ነዋሪዎችን በማህበር የማደራጀት ስራ ይሰራል። አሁን ላይ የምናደርገው በማህበር ማደራጀት ከዛ በኋላ መሬት መስጠት ግንባታውን መከታተል ይሆናል። ግንባታው የሚከናወነው ደግሞ ፍቃደኛ በሆኑና አቅም አለን ብለው ወደኛ በሚመጡ ነዋሪዎች ይሆናል። ይህ ውጥን ግን ለወንዴ የሚዋጣ አይነት አይደለም። ወንዴ አቅሙ ቢኖረኝ ራሴ መሬት ገዝቼ አልሰራም እንዴ ሲል ይጠይቃል። እኔ እንጃዲ እሱ አያስሄድም። እኔ አቅም ቢኖረኝ ቦታ ብቻ የሚሰጥ ከሆነ ለምን ራሴ ቦታ ገዝቼ አልሰራም? እነሱ ምን አስጠበቀኝ? አቅም ካለ ሰው አቅም ስላጣ ነው። ሀያ ሰማንያ ምናምን የተመዘገበው። ምን ትጠብቃለህ? አስራ አምስት አስራ ስድስት ዓመት ሆነን ሄደ። እድሜ የሚሄዳ የመንግስት ሰራተኛ የሆኑት ወይዘሮ ወይንሸትም በአዲስ አበባ ከተማ አስተዳደር ውሳኔ ላይ በርካታ ጥያቄዎች አሏቸው። እኔ እንደ ግዜ ይሳካል ብዬ አላት እንደመሰለ ሰው የተወሰነ ቆጡ ባል ሰላሳ የሚቆጥም ስላል አርባ ሽብ ሊቆጥብ ይችላል። ግን አሁን ማቴሪያሎች በጣም ውድ ናቸው። ምንም ተቋራጭ ተቋርጦ ተቋርጦ ነው። ይሄንን እንትን ተደራይታ ቤት ያህል ነገር ሰርቶ ለዚህ ሁሉ ህዝብ እንዴት ነው የሚያዋጣ? እኔ የሚያዋጣ አይመስለኝ። በዚህ አካሄዳችሁ ያዋጣል? ድሃው የሚጠቀም አይመስለኝ። እንደው አይችልም ድሃው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ሰናይት ዳምጠው አዲሱ መመሪያ በሁለት ሺህ አምስት ዓመተ ምህረት ተመዝግበው ለሚጠባበቁ ቅድሚያ እንደሚሰጥ ተናግረዋል። የኢኮኖሚ ባለሙያዋ ወይዘሮ አዜብ ግን የመኖሪያ ቤቶችን ችግር ለመቅረፍ የግል ኩባንያዎች መንግስታዊ ያልሆኑ ድርጅቶችና የአዲስ አበባ ከተማ አስተዳደር እንዳቀደው የመኖሪያ ቤት ፈላጊዎች ማህበራት ተሳትፎ እንደሚያሻ ይናገራሉ። መንግስት በጣም ብዙ ኃላፊነቶች አሉት እና ህግና ሥርዓትን የማስከበር አገልግሎቶችን የመስጠት የመሳሰሉ ቦቶች ስላሉ በመንግስት ብቻ የሚከናወን ተግባር ነው ብዬ አላምንም። ሌሎች አክቶሮች እንደ ሰው ያልሆኑ ህዝቶች ወይም ደግሞ ከድን ስክር በዚህ ህብረት በተለይ በዝቅተኛ የኑሮ ደረጃ ያሉ የህብረተሰቡ ክፍሎች በአጭር ጊዜና አቅማቸውን ትኩረት ውስጥ ያስገባ የቤት አገልግሎት ለመስጠት ወይም ለደግሞ ለመገንባት የሚያስችል ድጋፍ ያስፈልገዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።